ياكي اسرارات كالله كتاب كقران عندي في ذلك الراسو يميلون حديث مولانا كحديث من غنياچون يتوسنو قوم نغروچنم تكاس. ملس كعبد الله بن مسعود رضي الله عنه بتلالف حديث نبي صلى الله عليه وسلم اندي بلوال كالله كتاب كقران عندي تنكون في دليك الراسو በእርሷ ሐሰና መልካም ምንዳ ይመዘገብለታል። አንድ ሐሰና ወይም መልካም ምንዳ ደግሞ በአስር እጥፍ ነው የሚመነዳው። ይህን ስላችሁ አሊፍ ላም ሚም አንድ ፊደል ነው እያልኳችሁ አይደለም። አሊፍ ራሱን የቻለ ፊደል ነው፣ ላም ራሱን የቻለ ፊደል ነው፣ ሚም ራሱን የቻለ ፊደል ነው። ቲርሚዚ ይዘግበውታል። ከሐዲሱ ከሚወሰዱ ቁም ነገሮች መካከል አንደኛ፣ ቁርአንን መቅራት ያለው ትሩፋት፣ ሁለተኛ፣ በሚቀራው እያንዳንዱ ፊደል ሐሰና የሚመዘገብበት እንደሆነ ነው።